ዲና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በዛሬው መስከረም ስምንት ሁለት ሺህ አስራ አንድ ዓ ም ምሽት ዝግጅታችን ያካተትናቸውን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ማፍረስ የሚሳካ እንዳልሆነ ተናገሩ። ወንድሞቻችን እንደ በማፍሰስ በእውነት ለማስቸገር ተሳክቶላቸዋል። ኢትዮጵያ እንደሚለጠንግር መቼም አይሳካላቸው ነው። መቼም አይሳካላቸው ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት ዛሬ በቡራዩና አካባቢዋ በተፈጠረው ግጭት የተፈናቀሉ ሰዎችን በጎበኙበት ወቅት ነው። በሌላ በኩል የተቃዋሚ ፓርቲ አመራሮች በቡራዮ የተፈጠረውን እያወገዙት ይገኛሉ። አረና ፓርቲ ይሄ ነገር እንዲቆምና ጉዳት ያደረሱ አካላትም ቁጥጥር ስር ውለው ወደ ፍርድ እንዲቀርቡ ጥሪውን ያቀርባል። የአረና ትግራይ የሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ናቸው ይዘናቸዋል። በሌላ ዜና ደግሞ ዛሬ ጅማ ከተማ ይካሄዳል ተብሎ የነበረው የኦህዲ ድርጅታዊ ጉባኤ ለነገ ተላልፏል። እዛ ያለውን ሕዝብ ማየት ማረጋጋት ቅድሚያ ይሰጠዋል። የክልላችን ፕሬዚዳንትም ጭምር ከዛ ከሕዝቡ ጋራ መፈታት ያለበትን ችግር እንዳይድበሰበስ ከማድረግም አንጻር የድርጅቱ ጽህፈት ቤት ኃላፊ አቶ ወይዘሮ አዳነች ሀበቤ ናቸው ይዘናቸዋል። በሌላ ዘገባ ደግሞ ከቡራዩ የተፈናቀሉ ወደ 170ህ የሚሆኑ ዜጎች በስምንት የተለያዩ ጊዜያዊ መጠለያዎች በመረዳት ላይ ይገኛሉ። ተፈናቃዮቹ በምን ሁኔታ ላይ ናቸው? ለቅሶ አለ ሁሉም ጋር ስልክ ይደወልላቸዋል። እከሌ ተያዘ፣ እከሌ ተመታ፣ እከሌ ሞተ የሚል ነገሮች ይሰማሉ። ነጋሪ የሽማግሌቱ ማደራጀ ተጫቶች እንዲነቁ እያደረግም ያለ ነው። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን ተመልሰን መተናል። የኢትዮጵያ ፖሊስ አዲስ አበባ ውስጥ የተካሄደና አምስት ሰዎች የተገደሉበትን ሰላማዊ ሰልፍ ለመበተን የተጠቀመበት መንገድ ጥብቅ ክትትል እንዲደረግባትና እንዲጣራ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናትን ጠየቀ። አምስቱ ሰላማዊ ሰልፈኞች የተገደሉት በሳምንቱ ማብቂያ ላይ ሀምሳ ስምንት ሰዎች የሞቱበትን ግጭት ተከትሎ በተካሄደ መሆኑን በመግለጫው ላይ ተካቷል። ሰላማዊ ሰልፈኞቹ ለብዙ ሞትና መቁሰል ምክንያት የሆኑት የተደረጉትን ግጭቶች ለማቆም መንግስት ተገቢ የሆነ እርምጃ አልወሰደም በማለት ነው አደባባይ ላይ የወጡት ይላል መግለጫው። ግጭቶቹ የተቀሰቀሱት የኢትዮጵያ መንግስት ያስተላለፈውን በሰላማዊ መንገድ የመታገል ጥሪ ተከትለው እንደ ኦነግ የመሳሰሉ በአንድ ወቅት ህገ ወጥ የተባሉ ቡድኖች ሀገር መግባታቸው መሆኑን ተከትሎ ነው ይላል የአምነስቲ መግለጫ። በሰላማዊ ሰልፈኞች ላይ ገዳ የሆነ ኃይል ለመጠቀም ምንም ምክንያት አይኖርም ያሉት የአምነስቲ የምስራቅ አፍሪካ ዳይሬክተር ለዚህ ግድያ ተጠያቂ የሆኑትን ወገኖች ለፍርድ ለማቅረብ የኢትዮጵያ መንግስት ባለስልጣናት አስፈላጊውን ምርመራ ማድረግ ይኖርባቸዋልም ብለዋል። በሌላ ዜና ቻይና አሜሪካውያን ሰራተኞችን ኢላማ በማድረግ የዩናይትድ ስቴትስ የምርጫ ህግን ለማስቀየር ሞክራለች ሲሉ ፕሬዚደንት ዶናልድ ትራምፕ ከሰሱ። አሜሪካውያን ሰራተኞችን የሚጎዳ እርምጃ ለመውሰድ ብት ሞክር ደግሞ ከባድና አፋጣኝ የኢኮኖሚ ማዕቀብ እንደሚጣልባትም አስጠንቅቀዋል። ፕሬዚዳንት ትራምፕ ለዚህ ክሳቸው ያቀረቡት አንዳች መረጃ ካለመኖሩም በላይ የዩናይትድ ስቴትስ ምርጫ ሲሉ መጪውን ለማመልከት ይሁን ሌላ የታወቀ ነገር የለም። ይህ የፕሬዚዳንት ትራምፕ ክስ ይፋ የሆነው ዩናይትድ ስቴትስ በቻይና ላይ የ200 ቢሊዮን ተጨማሪ ቀረጥ ለመጣል ፕሬዚዳንት ትራምፕ ያወጡትን እቅድ በተገለጸ ማግስት መሆኑም ታውቋል። የሶሪያ የመከላከያ ኃይል የሩሲያን ወታደራዊ ቃኝ አውሮፕላን ለመምታት የተገደዱት የእስራኤል ተዋጊ ጀት አብራሪዎች በፈጸሙት የጥላቻ ድርጊት መሆኑን የሩሲያ መከላከያ ሚኒስቴር አስታወቀ። የሩሲያ መከላከያ ሚኒስቴር ቃል አቀባይ ሜጀር ጀኔራል አይጎር በሰጡት ቃል የእስራኤል ኃይሎች ከሶሪያ ሚሳይል ለማምለጥ ሲሉ የሩሲያን አውሮፕላን መከታ በማድረግ በሶሪያ ጥቃት ማካሄዳቸውን አመልክተዋል። በመጨረሻም የሰሜንና ደቡብ ኮሪያ መሪዎች የመጀመሪያውን የሶስት ቀናት ጉባኤ ፒዮንግያንግ ውስጥ ጀመሩ። የጉባያቸው ትኩረት ወደፊት ተግባራዊ በሚሆነው የኒኩሌር ጦር መሳሪያ ቅነሳና የድንበር ግንኙነታችን በማሻሻል ላይ መሆኑም ታውቋል። የሰሜኑ መሪ ኪም ጆንግ ኡን እና የደቡቡ ፕሬዚዳንት ሙንጄኢን ጉባኤያቸውን የጀመሩት በሰሜኑ የገዢ የገዢው ሰራተኞች ፓርቲ ዋና ጽህፈት ቤት ሲሆን በሰሜን ኮሪያው መሪ ኪም እና በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ መካከል ለተጀመረው ታሪካዊ ግንኙነት የደቡቡ መሪ ሙንጄኢን ሁኔታዎችን ስላመቻቹ ምስጋና ይገባቸዋል ብለዋል። ጉባኤውን የከፈቱት የሰሜኑ መሪ ኪም ሁለቱ መሪዎች በጉባኤው ማብቂያ ላይ አንድ የጋራ መግለጫ ያወጣሉ ተብሎም ይጠበቃል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ። ይህ ጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዝግጅታችን እናልፋለን። ሰሞኑን በአዲስ አበባና በዙሪያዋ ማለትም በቡራዮና አጎራባች ከተሞችና ቀበሌዎች በተከሰተ ግጭትና ጥቃት በርካታ ዜጎች ሕይወት ማለፉ ይታወሳል። እንደዚሁም ደግሞ ቁጥራቸው ለጊዜው ያልታወቀ የቡራዩና አካባቢዋ ነዋሪዎች ተፈናቅለው በተለያዩ ቦታዎች በአዲስ አበባ በትምህርት ቤቶችና በቤተ ክርስቲያን በመጠለያ ውስጥ እንደሚገኙ ይታወቃል። ይህንንም በትናንትናው ዘገባችን ማካተታችን ይታወሳል። ጠቅላይ ሚኒስትር አብይ ዛሬ ይህንን ጥቃት ተከትሎ የተፈናቀሉ ኢትዮጵያውያንን በጎበኙበት ወቅት ኢትዮጵያውያን በኢትዮጵያውያን ላይ በፈጸሙት ድርጊት ማዘናቸውን ገልጸው የተጎዱትንም ዜጎች አጽናንተዋል። ወንጀሉን ፈጽመዋል የተባሉትን አጣርተው ተጣርተው ለፍርድ እንደሚቀርቡም ተናግረዋል። እነዚህን ተፈናቃዮች በጎበኙበት ወቅት አዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ አብረዋቸው የተገኙ ሲሆን በዛም በመጠለያ ውስጥ ንግግር አድርገዋል። ይህንን በዚህ በተፈጸመው ድርጊት ማዘናቸውን የገለጹትን ተፈናቃዮቹን በጎበኙበት ወቅት ነው። ሴቶች፣ ህጻናት፣ እናቶች ደማቸው ስለፈሰሰ መንገድ ስለደሩ ስለተዘጋቡ እንኳን ደስ አላችሁ የሚላቸው እንግዲህ የማስበው አለ

ሰዎች መገዳደል ከጀመሩ መቆሚያ የለውም። ዛሬ በብሔር ቀጥሎ ደግሞ በከተማ ከዛም በአካባቢ እያሉ ጠቅላይ ሚኒስትሩ በዝርዝር አቅርበዋል። መገዳደል መጨረሻ የለውምም ብለዋል። ማንም ቁማር የሚጫወት ለትገኘ ሲቀሰቀስ የምንዳወጣት ስለሆነ ወደዛ ወንድምን በመግደል አሸንፍ ይመስለዋል። በሶማሌ ክልል ኦሮሚያዎች

በአንድ ነጥቦች የሚያካሄዱት ሀይሎች ያለ መልክት የወንድሞቻቸውን ደም በማፍሰስ ህጻናትን በማስቸገር ተሳክቶላቸዋል። ኢትዮጵያ እንደመጠን ግን መቼም አይሳካላቸው ነው። መቼም አይሳካላቸው የፈሰሰውን ደም ጠጡት። ወንድም ደም መጠጣት የሚያረካቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ህልም ነው። በዚህም የምትሰቃዩና በዙ ጊዜ ወንድሞቻችን፣ ወቶቻችን የምታሰቃዩ ሰዎች የጊዜ ጉዳይ ካልሆነ መስተቅር መሸነፍ ብቻ ሳይሆን ሀሳባቸውን እንደሚጠበር ጥርጣሬ የለኝም። ዋና ኢትዮጵያ ሕዝብ ይህ የእርደት ጊዜ እንዲቆም ዛሬም እንደ ትናንቱ ቆም ብሎ ማሰብ እንድችል እዚህ የተሰደደ ሰዎች ዶ ጊዜ ናቸው ብለ የሚያሰብ ሰው ሚኒስትር አብይ አህመድ ይህንን ንግግር ካደረጉ በኋላ ለኦህዴድ ጉባኤ ወደ ጅማ መሄዳቸው ታውቋል። በሌላ በኩል የብሔራዊ መረጃና ደህንነት ምክር ቤት መግለጫ አውጥቷል። በዚህ መግለጫው ላይ መንግስት ያለበትን የህግ የበላይነትና የዜጎችን ደህንነት የማስጠበቅ ኃላፊነት ለመወጣት ማንኛውንም ህጋዊና የማያዳግም እርምጃ ለመውሰድ በሙሉ ዝግጅትና አቅም ላይ እንደሆነ አስታውቋል። እየተከታተላችሁ የምትገኙት ጋቢና ቪወይን ነው። ወደሚቀጥለው ዘገባችን እናልፋለን። በአዲስ አበባና አካባቢዋ በተፈጠረው ግጭት የዜጎች ህይወት ማለፍ የአካልና እንዲሁም የንብረት ጉዳት መድረሱ የሚወገዝ ተግባር ነው ሲል የአረና የሉዓላዊነትና ዲሞክራሲ አስታወቀ። መንግስት ጥፋት ለፈጸሙ አካላት በአስቸኳይ ህግ ፊት አቅርቦ አስተማሪ ህጋዊ እርምጃ እንዲወስድ ፓርቲው ጥሪ ማቅረቡንና የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በዛሬው ዕለት በሰጡት መግለጫ ገልጸዋል። ሙልጌታ አጽብሃ ከመቀሌ ዝርዝሩን ይዟል። በአዲስ አበባና ዙሪያዋ በታየው ግጭት ለበርካታ ዜጎች ህይወት መጥፋት፣ አካል መጉደል፣ ንብረት መውደም፣ ከቤት ንብረታቸው መፈናቀል ፓርቲያቸው በጥብቅ እንደሚያወግዘው የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ገልጿል። የኢትዮጵያ ፖለቲካ ሰፍቶ መቻቻል፣ መደማመጥ የዳበረበት ምህዳር እንዲፈጠር በሚያስፈልግበት በዚህ ሰዓት በቀላሉ ሊታለፉ የሚገቡ ጉዳዮችን ወደ ከፋ ግጭትና ህይወት መጥፋት ሊያደርሱ አይገባም ብሏል። የዜጎች በፖለቲካ ልዩነት ምክንያት ውድ ህይወታቸው ማጣታቸው አካላቸውን መጉደል ንብረታቸውን መውደም የሚያሳዝን ድርጊት ብቻ ሳይሆን የሚወገዝ ወንጀልም ጭምር ነው ሲሉ ተናግሯል። አረና ፓርቲ ይሄ ነገር እንዲቆምና ጉዳት ያደረሱ አካላትም ቁጥጥር ስር ውለው ወደ ፍርድ እንዲቀርቡ ጥሪውን ያቀርባል። መላው የኢትዮጵያ ህዝብም የዚህን አይነት በትንሽ የሆኑ መነሻዎች ወደ ትልቅ የሆኑ ጉዳቶች እየሄዱ ስለሆነ በጥንቃቄና በመቻቻል ጉዳት እንዳይደርስ አብሮ ለሰላም ዘብ እንዲቆሙ ጥሪውን ያስተላልፋል። መንግስትም ይሄ ነገር ጉዳት ሳይደርስ አስቀድሞ የሰላምና የመረጋጋት ስራ እንዲሰራ ጥሪውን ያቀርባል። ስለዚህ መንግስትም ህዝብም ይሄ ጉዳይ እንዳይሰፋና ሀገራችን ሰላምና መረጋጋት ያለባት ሀገር እንድትሆን አብሮ መታገልና መንቀሳቀስ እንዳለባቸው ጥሪውን ያቀርባል። ህይወታቸው ላጡ ዜጎች አረና የተሰማውን ሀዘን በመግለጽ ለቤተሰቦቻቸውንም መጽናናት ይመኛል ብለዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሀ መቀለም ጌታን እናመሰግናለን። ወደ ሌላ ዘገባችን እናልፋለን። ዛሬ ጅማ ከተማ ይካሄዳል ተብሎ የነበረው የኦህዴድ ድርጅታዊ ጉባኤ ሳይካሄድ ቀርቶ ለነገ ተላልፏል። መክፈቻ ስርዓቱ የተዛወረው የቡራዩና አካባቢው ተከስቶ የነበረውን ችግር ለመፍታት ነው ተብሏል። የነበረው ግጭትም ጉባኤውን ለማደናቀፍ ጭምር ሲሰራ ነበር ተብሏል። ሙክታር ጀማል ከተጨማሪ አለው ኦህዴድ በጅማ ከተማ እያካሄደ ያለውን ዘጠነኛ ድርጅታዊ ጉባኤ በንግግር ይከፍታሉ የተባሉት የድርጅቱ ሊቀመንበርና ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አልተገኙም። በዚህ ምክንያት የጉባኤው መክፈቻም ወደ ሮብ ነገ ጠዋት ተላልፏል። የኦህዴድ ጽህፈት ቤት ኃላፊ ወይዘሮ አዳነች አቤቤ ዛሬ ለመገናኛ ብዙሃን እንደተናገሩት ሊቀመንበሩ ያልተገኙት በቡራዩ እና አዲስ አበባ አካባቢ ተከስቶ የነበረውን ችግር ለማርገብ እና ለህዝብ ቅድሚያ ሰጥቶ ችግሩን ለመፍታትም እንደሆነ ተናግረዋል። የችግሩ አንዱ አላማ ጉባኤውን ለማደናቀፍ ታቅዶ ሲሰራ እንደነበረ ጠቋሚ ምልክቶችም አሉ ያሉት ወይዘሮ አዳነች ነገር ግን ለነዚህ አላማዎች እጅ አንሰጥም የሚል ነው ለጋዜጠኞች ዛሬ የገለጹት። የጉባኤው ማግስት ላይ ሆነ ተብለው በተደራጁ የተለያዩ አካላት ቡራዩ ላይ እና አዲስ አበባ አካባቢ የፈጠሩት ህገወጥ ተግባር በሰዎች ላይ የመፈናቀል እንዲሁም የጉባኤችንን ድባብ አጠቃላይ ለመቀየር የተደረገው እንቅስቃሴ ይህንን ትግል የማኮላሸት ጭምር እሳቤ በውስጡ ያደረጉ ነገሮች እንዳሉት የሚያሳዩ መረጃዎች አሉ። ስለዚህ እዛ ያለውን ህዝብ ማየት ማረጋጋት ቅድሚያ ይሰጠዋል። የድርጅታችን ባህሪ ነው፣ ድርጅታችን ባህሪ ነው። ህዝባችንን ማየት ማረጋጋት፣ ይህንን ችግር ቅድሚያ ሰጥቶ ምክትል ሊቀመንበሩ የክልላችን ፕሬዚዳንትም ጭምር ከዛ ከህዝቡ ጋራ መፈታት ያለበትን ችግር እንዳይድበሰበስ ከማድረግም አንጻር ጠቅላይ ሚኒስቴር ዶክተር አብይ አህመድ በነገው ዕለት ጠዋት ጉባኤው ላይ ተገኝተው መክፈቻ እንደሚያደርጉ እየተነገረ ሲሆን ጉባኤው በተለያዩ ጉዳዮች ላይ እያደረገ ያለውን የቡድን ውይይት ዛሬም ቀጥሏል። ከውይይቱ ጉዳዮች ስለስያሜ ስያሜ አርማና መዝሙር ለውጥን በተመለከተ አስፈላጊነቱ የወቅቱን የህዝቡን የፖለቲካ ስነልቦናና ፍላጎት ያማከለ ለውጥ መሆኑንም ነው ወይዘሮ አዳነች የተናገሩት። በሌላ በኩልም ጉባኤው በየርከኑ ያሉ የድርጅቱን አመራሮች የሚመርጥ ሲሆን ከዚህ ቀደም ያሉ የድርጅቱን ለውጥ መሸከም አልቻሉም የተባሉ ከ18 ሺህ በላይ የሚሆኑ አመራሮች ከአመራርነት ደረጃቸው መነሳታቸውንም ለጋዜጦች ተናግረዋል። ችግር ያለባቸውና በተባለው ደረጃ ሰርተው ችግሮችን መፍታት ያልቻሉትን አመራር ከ18 ሺህ በላይ አመራር ከአመራር ፑል ውጪ አድርጓል። በውስጡ ነው ከፍተኛውን ትግል ያካሄደ። ወደ ውጪ አላየ፣ ወደ ውስጥ ነው መጀመሪያ ያየ። ወደ ውስጥ ምክንያቱም ወደ ውጭ ማየትና ሌላውን ምክንያት ማድረግ ከዚህ በፊትም ብዙ ለውጥ አላመጣም። እኛ ከተለወጥን ነው ለውጡ ሊቀጣጠል የሚችለው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከጂማ። ሙክታር ጀማልን እናመሰግናለን። አድማጮች የሀገር ውስጥ መገናኛ ብዙኃን አሁን ማምሻው እንደዘገቡት ጠቅላይ ሚኒስትር አብይ አህመድ ለዚህ ጉባኤ ጅማ መግባታቸው ታውቋል። ወደ ተከታዩ ዘገባችን እናልፋለን። ከቡራዩ የተፈናቀሉ ወደ 17ሺህ የሚጠጉና ከ17ሺህ በላይ የሆኑ ዜጎች በስምንት የተለያዩ ጊዜያዊ መጠለያዎች ላይ በመረዳት ላይ ይገኛሉ። ተፈናቃዮቹ በምን ሁኔታ ላይ ይገኛሉ? ከከተማዋ ክፍለ ከተማ መስተዳድር ጋር በመሆን የሚያስፈልገውን ሰብአዊ ድጋፍ ሲያደርጉ የነበሩ ወጣቶች አስተባባሪና የኮልፌ ቀራኒ ክፍለ ከተማ ምክትል ስራ አስፈጻሚን መስታወት አራጋው ጠይቃለች። በቡራዩና አካባቢዋ በተፈጠረ ግጭት ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎች በተለያዩ የአዲስ አበባ ውስጥ በሚገኙ ትምህርት ቤቶች በጊዜያዊ መጠለያዎች ውስጥ ይገኛሉ። እነዚህ ከ17 ሺህ በላይ የሚሆኑ ዜጎች ውንጌት፣ ፊት አውራሪ ሀብተ ጊዮርጊስ ቃሌ ብስራት፣ ፊሊጶስ፣ ሚኪሊላንድ በሚባሉ ትምህርት ቤቶችና በወረዳ ስምንት የወጣቶች ማእከልና ዘነበወርቅ ወረዳ አምስት የወጣቶች ማእከል ውስጥ በአዲስ አበባ መስተዳደርና ነዋሪዎች ጊዜያዊ እርዳታ እየተሰጣቸው እንደሆነ አስተባባሪዎቹ ገልጸውልናል። ለተፈናቃዮቹ ጊዜያዊ እርዳታን በማሰባሰብና በማስተባበር በቀዳሚነት ከፍተኛ እንቅስቃሴ ካደረጉት መካከል ያሬድ ሹመቴ አንዱ ነው። ተፈናቃዮቹ በምን ሁኔታ ላይ እንዳሉ ገልጾልናል። ለቅሶ አለ። ሁሉም ጋር ስልክ ይደወልላቸዋል። ከሌ ተያዘ፣ ከሌ ተመታ፣ ከሌ ሞተ የሚል ነገሮች ይሰማሉ። አንድ ልጅ ቀርታባቸው አንዲትና ሷን ሕፃን ልጅ ሊያመጣ የሄደ አባት ተገደለ ተብሎ ተነግሯት እያለቀሰች፣ ህዝቡ በሙሉ ስሜት ተረብሾ፣ በጣም ከፍተኛ ስጋት ነበረ። ፊልጶስ ካምፓስ አካባቢ ደግሞ ጉዳት የሚያደርሱ ሰዎች መጡ ተብሎ ረብሻ ነገር ተፈጥሮ ጥይት ሁሉ ተተኩሶ ሰው ተበትኗል እና እንዲህ አይነት ነገሮች እየመጡ ነው እያሳደድ ነው የሚል ስሜት ስለነበር፣ እሁድ የነበረው ነገር በጣም አስፈሪ ነበር። ሰኞም እንደዚህ ትናንትና ማለት ነው እንዲህ አይነት ስጋቶች ነበሩ። አሁን በደንብ ጭንቀታቸው እንዴት ነው ተመልሰው መቋቋም የሚችሉት የሚለው ነው እንጂ ስሜታቸው ተረጋግቷል። ህጻናትም በደንብ መጫወት ጀምረዋል። በስምንቱም መጠለያዎች የሚገኙት ዜጎችን መሰረታዊ ፍላጎቶቻቸውን ለማሟላት ከፍተኛ ጥረት እየተደረገ እንደሆነ ያሬድ ጨምሮ አስረድቶናል። በእኛ ድምር አስራ ሰባት ሺ ሶስት መቶ ሰው ነው። ይሄ ቁጥር በነገሮች ላይ ከአንድ ሰዓት ከሁለት ሰዓት በኋላ ብጠይቂ ሊቀየር ይችላል። አንዳንዶቹ አካባቢያቸው ሰላም ነው ተብሎ የተመለሱ አሉ። በብዛት ደግሞ አዳዲስ ግጭቶች ስላሉ የሚገቡ አሉ። የት አካባቢ ነው አሁን ግጭቶች እያጋጠማቸው ወደ እናንተ? አሁን አዲስ አበባ ዙሪያ ላይ፣ አዲስ አበባ አቅራቢያ ላይ በነበወርቅ አካባቢ ቻይና ካምፕ የሚባል የትላንትና አየር ጤና ማለት ነው። ትላንትና የተፈናቀሉ አሉ። ይህ አዲስ አበባ ውስጥም እራሱ ማለት ነው። ከሶራምባክ የሚባል ቦታ የመጡት ሰላም ነው ተረጋግቷል፣ ተመለሱ የተባሉ አሉ። እስካሁን ካምፕ ያላገኙ ወደ ሁለት መቶ ሰባ ሰዎች ዛሬ አይተናል። የመጀመሪያውን አናውንስመንት ካረግን ሰዓት ጀምሮ ምግብ በጣም በከፍተኛ ሁኔታ ተርተዋል ሁሉ እንዲሁም ለሌላም ቦታ የሚበቃ ሁሉ ምግብ ነው የተሰበሰበ። አብዛኞቹ የሚበላሹ ምግቦች አሁን እንደውም መቀበል አንዳንዶቹ ካምፖች ላይ አቁመናል። ትንሽ ወደፊት መዘጋጀት የሚችሉ ቢቀመጡም የማይጎዱ በጥሬ እንዲመጡ ለሚስ አሁን የቁርስ የምሳ የራት ምንም ችግር የለም። በጣም ትልቁ ችግር የሆነብን መኝታ ነበረ። ከግማሽ በላይ የሚሆኑት ያደሩት የተኙት የትምህርት ቤት መማሪያ ዴስክ ላይ ወንበር ላይ ቁጭ ብለው ነው ያደሩት። ይሄ ጥረት አለ አሁን ዛሬ በብዛት ትኩረት የተደረገው ይህን ችግር ለመፍታት ስለሆነ የተወሰኑ ፍራሾች እየገቡ ነው። በነገራችን ላይ አዲስ አበባ መስተዳድርም ፍራሾች እየገዛ ነው። እህልን የሚበላ የሚጠጣ ነገርም በጀት መድበው አሁን እነሱ እያስተባበሩ ነው። ይህንን ግን እነዚህ ሰዎች እንዴት ነው ወደ ቀያቸው የሚመለሱት? ሰላም ሆኖ እንኳ ቢመለሱ ብዙ ነገር ቤታቸው ተቃጥለዋል፣ ንብረታቸው ተዘርፈዋል። አብዛኞቹ በሽመና ስራ ላይ ያሉ ናቸው። የሽመና እቃቸው ተቃጥሎባቸዋል ወይም ጥለው መጥተዋል። በየመንገዱ ሸክም ሲከብዳቸውም የጣሉ አሉ። ሕይወትም ጉዳት የደረሰባቸው የቤተሰብ አስተዳዳሪ የሆነ አባት የሞተበት፣ ልጅ የሞተበት፣ ወንድም የሞተበት ሰው ብዙ አለ። እነዚህ ሰዎች ደግሞ እንዲቋቋሙ ማድረግ ስለሚያስፈልግ አሁን ቀጥሎ እኛ ትኩረት ማድረግ የፈለግ ነው። አሁን መስተዳድሩ በሚያወጣው አዲስ ያደራጁት ኮሚቴ በሚያወጡት መሰረት በተቻለ አቅም ወደ መኖሪያ ቀያቸው ተመልሰው ሰላም እንዲቀጥሉ ምን ይደረግ የሚለው እሱም ምክር ከተሰጠ በኋላ እዛ ላይ ለመረባረብ ነው። ከዛ ውጭ ግን ያለ የዚ አካባቢ ነው ወጣቶች፣ ወጣቶች ብቻ አይደሉም ትልልቅ ሰዎች ቢያንስ እድሜያቸው ማለት እናቶች ማለት ነው። ምግብ በማብሰል እንዲህ አይነት ነገሮች ላይ ሁሉ ትልቅ ተሳትፎ አላቸው። ይሄ በነገሮች ላይ እንዲህ አይነት ነገሮች ሰብዓዊነት ይቅደም ስለሆነ የምንለው አዲስ አበባ ዙሪያ እንዲህ አይነት ችግሮች ሊመጡ ሁልጊዜም ተሰባስበን እንዲህ አይነት ስራዎች እናደርጋለን። በአሁን ሰዓት ግን የአዲስ አበባ መስተዳደር ኮሚቴ አዳራሽቶ ስራዎቹ የሚመራ አካል ስለመጣ በየካምፖቹ ላይ ያለውን ስራ ሙሉ ለሙሉ ማለት ይቻላል ለነሱ አሳልፈናል። እኛ አስተባብረን የጎደሉ ክፍተቶችን ብቻ በመንገድ ለሰው የተለያዩ እርዳታና ድጋፎች ወደየአካባቢዎቹ እንዲሄዱ ለማድረግ ነው እየሞከርን ያለ ነው። በርካቶቹ ተፈናቃዮች የተጠለሉባቸው ጊዜያዊ መጠለያዎች በኮልፌ ክፍለ ከተማ ስር የሚገኙ ናቸው። አቶ ኢሳያስ ምህረት የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ ናቸው። ለተፈናቃዮቹ በጊዜያዊነት እየተሰጠ የሚገኘውን እርዳታ በተመለከተ አብራርተውልናል። የጤና ተቋማት በእያንዳንዱ የጤና ሴንተር ለማቋቋም መክረን በእያንዳንዱ የማረፍ ያጣረ ከረንትሊ መረጋጋት ስላለ በአካባቢው የሚመጣው የሰው ቁጥር ቀንሷል። ነገር ግን አሁን ዛሬ እየመጣ ያለ ሀይል አለ። እኛም ኤክስፔክት አላረግበው ነበር። ወደ አምስት አካባቢ ሰው ተጠሉ የነበረ በአቅራቢያው እነሱ ሰዎች እየመጡ ነው። አዳዲስ መጠለያዎች እየከፈትን እያስገባን ነው ያለ ነው ማለት ነው። ሁለት እቅድ አዘጋጅተን ነው ይህን እየደገፍን ያለ ነው። ኮሚቴዎች አደራጅተናል። እነዚህ ኮሚቴዎች የረጅም ጊዜና የአጭር ጊዜ እቅድ አዘጋጅተዋል። የአጭር ጊዜ እቅዳችን እነዚህ ሰዎች መጥተዋል፣ እኛ ጋር ተቀልለዋል። ስለዚህ ምንም ነገር ሳይጓደልባቸው አገልግሎት እንዲያገኙ ማድረግ ነው። ሁለተኛ የረጅም ጊዜ እቅድ ከማስተዳደሩ ከኦሮሚያ ክልላዊ መንግስትና ከድሮዋዩ ከተማ አስተዳደር ጋር የሚሰራው ስራ አለ። የጸጥታ ዊል አካላት ገብቶ አካባቢ ለማረጋጋት የአካባቢ ህብረተሰብ የማወያየት ስራ የሀገር ሽማግሬዎች፣ አባ ገዳዎች፣ ታዋቂ ግለሰቦች፣ ሃይማኖት አባቶች ደግሞ ህብረተሰቡ እንዲያወያዩት እንዲያወያዩትና ወደ ቂያቸው እንዲመለሱ የማድረግ ስራ ነው። በእኛ በኩል ቂያቸው ሲመለሱ ወጣቶችን ለማስተባበር የፈራረሱ ቤቶቻቸውን የመጠገን የማገዝ የመደገፍ ስራ ነው የሚሰራው፣ እንደ ክፍለ ከተማ ማለት ነው። የከተማ አስተዳደሩ ግን በቋሚነት የሚሰዎች ወደ መጡበት አካባቢ እንዲመለሱ ከፍተኛ ስራ እየሰራ ነው። ቡድን አደራጅቶም ከትናንት ወዲያ ጀምሮ ሊራዩ ነው የሚገኙ አሁን የሚገኙበት ሁኔታ እንዴት ነው? መቼም ድንጋጤው ይኖራል፣ ቤተሰብ ዘመድ ያጣሰዋል እና ስሜታቸው ምን ይመስላል እነዚህ ተፈናቃዮች? እርግጥ ነው የስነልቦና መረበሻ አለ። በተለይ ህጻናቶቹ አካባቢ ና እናቶቹ አካባቢ ላይ ያስቸግራል። ይህንን ከግብረትና ድርጅቶች ጋር ና ከከተማ አስተዳደሩ ባሉ ባለሙያዎች እየታገዝን በየ ክፍሉ የማዋያ ስራ እየሰራ ነው። እንዲረጋጉ የማረ ስራ እየሰራ ነው። ቤተሰቦቻቸው የተጎዱባቸውም በአስራዳቸው እንዲታከሙ እያደረግን ነው። በተለይ አካባቢ ላይ ወላጆች የተጠፋፉ ህጻናት የማገናኘት ስራ ስንዝርዝር ተደርገናል። የማገናኘት ስራ እየሰራን ምኛል ያሉትን በዘላቂነት ደግሞ ድጋፍ የሚያስፈልጋቸው አሉ። የተለዩት ለምሳሌ የዛሬ ወደ ሀያ እናቶችን ለይተን በአቅራቢያችን ወደሚገኙ የእናቶችና ህጻናት ማቆያ ስፍራዎች ወስደናል። እያስረክበ ናቸዋል ትክክል ድጋፍ እንዲደረግላቸው ጤና ጣቢያዎችን ክላሶች በማዘጋጀት እነዚህ ሰዎች እዛም ቢያርሱ ነው እያደረግን ያለ ነውና መካሪ የሽማግሌዎች በማደራጀት ወጣቶች እንዲነሱ እያደረግን ያለ ነው። አቶ ኢሳያስ ምህረት በመጨረሻ ለተፈናቃዮቹ ጊዜያዊ መጠለያነት የተዘጋጁ ትምህርት ቤቶች በሚቀጥለው ሳምንት ስራ እንደሚጀምሩ ገልጸው ከዚያ በፊት ለተፈናቃዮቹ ሌሎች ጊዜያዊ መጠለያዎችን ለማዘጋጀት የመኖሪያ ቦታቸው የተረጋጉ የሚመስሉትን ደግሞ መልሶ በማቋቋም ወደ መኖሪያቸው ለመመለስ መንግስት በከፍተኛ ሁኔታ እየሰራ መሆኑን ገልጸዋል። ወደ መጨረሻው ዘገባችን እናልፋለን። ደቡብ ሱዳን ውስጥ በሴቶች ላይ በሚደርሰው ወሲባዊ ጥቃትና መደፈር የሀገሩ መንግስት የወሰደው የመፍትሄ እርምጃ የለም ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አባላት ወንጅለዋል። ቆንጅት ታዬ የሊሳሽ ላይነን ዘገባ ይዛለች። ሦስቱ የኮሚሽኑ አባላት ደቡብ ሱዳንን ጎብኝተው በቅርቡ ተመልሰዋል። በጉብኝታቸውም ወቅት በዘፈቀደ ስለተፈጸሙ ግድያዎችና ዘግናኝ ወሲባዊ ጥቃቶች ከብዙዎች እንደተነገራቸው ገልጸዋል። የኮሚሽኑ ሊቀመንበር ያስሚን ሱካ ሲናገሩ የይ ወረዳ ውስጥ ሴቶች በመንግስቱ ወታደሮች ተጠልፈው እንደተወሰዱ እና እንደተደፈሩ ተነግሮናል። ተደፍረው የጸነሱ ሴቶችም በማህበረሰባችን እንገለላለን በሚል ፍራቻ የሚወልዱትን ህጻን ጥለው የሄዱም እንዳሉ ሰምተናል ብለዋል። ደቡብ ሱዳን ውስጥ የመንግስቱ ወታደሮች የአካባቢ ሚሊሻዎችና ሌሎችም ታጣቂዎች ሴቶችን የውጊያ ድል ውጤታቸው አድርገው ይመለከቷቸዋል። በተቀናቃኝ የጎሳ ቡድኖች መካከል በሚነሱ ግጭቶችም ሴቶቹ ለወሲባዊ ጥቃት ይጋለጣሉ። ባለፈው የአውሮፓውያን አመት በዓለም አቀፍ የሴቶች ተቋም እና ኢንተርናሽናል ሬስኪ ኮሚቴ በተባለው ዓለም አቀፍ የሰብአዊ ረዴ ድርጅት የተከናወነ ጥናት ከደቡብ ሱዳን ሴቶችና ልጃገረዶች ውስጥ ሁለት ሶስተኛው በህይወት ዘመናቸው ቢያንስ አንድ ጊዜ ወሲባዊ ጥቃት እየተፈጸመባቸው እንደሆኑ ደርሶበታል። የደቡብ ሱዳን ሴቶችና ልጃገረዶች የሚፈጸምባቸው መጠነ ሰፊ ጥቃት ከእንግዲህ ችላ ሊባል አይገባም ፍትህም ካሳም ሊሰጣቸው ይገባል፣ ሕክምናና የምክር አገልግሎትም ማግኘት አለባቸው ብለዋል ኮሚሽነሯ። ተጠያቂነትና ፍትህ በሌለበት ደቡብ ሱዳን ዘለቄታ ያለው ሰላም ልታገኝ አትችልም ሲሉም አስጠንቅቀዋል። የደቡብ ሱዳን የፍትህና የማህበራዊ ጉዳዮች ሚኒስትር ፖሊኖ ዎናዊላ፣ መንግስታችን የሰብአዊ መብት ጥሰቶችን አይደግፍም፣ በዚህ ረገድ መሻሻሎችን አስመዝግበናል ሲሉ ይከራከራሉ። አድማጮች የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማ እና እኔም መስታወት አረጋው ነበር። ዝግጅታችንን ሲያቀናብርልን የቆየውም መቅቤል ያበሮ በ በመሐንዲስ ስርጭታችንን በመሐንዲስነት ሲሰራ የነበረው ሱሌማን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።